የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19፣ 22 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ አሰቃቂ አሳዛኝ የሚሉት ቃላት ሊገልጹት አቅም የላቸውም። የሚፈልጉትንና ከዚያ የሚያደርሳቸውን የሚያውቁ በሚመስላቸው በጥላቻና የሰው ባልሆነ የክፋት ምግባር የሚመሩ ጨካኞች በሊቢያ በንጹሐን ኢትዮጵያውያን ስደተኞች ላይ የተፈጸመው ድርጊት በእርግጥ በውል የሚታወቅ ነገር ቢኖር ለእርሱ የቆሙ የሚያስመስሉበት እምነት ከሚሰብከው ፍቅርና ርኅራሄ ይልቅ ቅንጣት የሰብአዊነት ሰው የመሆን ጠባይ የጎደላቸው በጭካኔና በጥላቻ የተሞሉ የሕይወት ባዶዎች መሆናቸው ነው። በቅርቡ ንጹሐን ኢትዮጵያውያን በአሰቃቂ መንገድ ቀልተው የገደሏቸው ጽንፈኞች ቡድን የአይሲስ አባላት ድርጊት ለክፋት ሥራው ሰለባ የሆኑት ብቻ ሳይሆኑ ሌሎች አያሌ ሺህ ኢትዮጵያውያን እጅግ በከፉ አደጋዎች ለታጠረው መንገድ ለስደት የሚያበቃቸውን ጨምሮ እንደ አገር በኢትዮጵያውያን ሁሉ ላይ የተቃጣው ይህ የክፋት ስራ መንፈስ ያውካልና ለጉዳቱ ሰለባ የሆኑት ወገኖች ቤተሰቦችና መላው ሕብረተሰብ የመንፈስ ስብራት ይጠገን ዘንድ ብርታትና ጊዜን ግድ ይላል። በኢትዮጵያ የአራቱ ታላላቅ ቤተ እምነቶች መሪዎች ለተከታዮቻቸው ሁሉም እንደየእምነቱ ይበጃል የሚሉትንና በየግላቸውም አስከፊውን ዜና የሰሙበትን ቅጽበት ይነግሩናል። ሚያዚያ 11 ቀን 2007 ዓመተ ምህረት እሁድ ዕለት ከቀኑ አስር ሰዓት ከሰዓት በኋላ ነው እኔ የሰማሁት። ከዛም ጊዜ ጀምሮ ያው በኢትዮጵያ ምድር ላይ ከባድ ሐዘን ነው የወረደው በህዝበ ኢትዮጵያ በሙሉ። ይህ በየበኩላችን ልባችን ቆስለዋል፣ ደምተዋል። በእውነቱ ይሄ ሁኔታ በጣም በጣም አንገብጋቢ ነው። ወጣቱን ማዳመጥ፣ ማወያየት፣ ማነጋገር በእኛም በሃይማኖት መሪዎች በኩል ያስፈልጋል ብዬ ገምታለሁ። ና የመጀመሪያው መንግስት ላይ ምን ያህል ታነሳላችሁ ለተባለው እዚህ ሀገር የተቋቋመ ሕገወጥ የሰዎች ዝውውርን የሚከላከል ምክር ቤት አለ። እዛ ሰባታችንም የሃይማኖት ተቋማት ምክር ቤቱ አባል ሆነን እየሰራን ያለ ነው እዛ ላይ እነዚህንም ነገሮች አንስተን የምንወያይበት ሰፊ እድል አለ። ሰዎቹ የእስልምና ሃይማኖት ጠበቃ አድርገው ራሳቸውን ሰይመው የሚንቀሳቀሱ ቢሆንም ተግባራቸው ሲታይ በጭራሽ ከእስልምና ጋር የሚጻረርና የሚጋጭ ነው። በመጀመሪያ ደረጃ በእስላም ነፍስን ያጠፋ ሰው ምህረት የለውም አላህ ዘንድ የአዳም ዘርን ከፈጠርናቸው ፍጥረታት በሙሉ የተከበሩ ናቸው ብለ ነው ያለው አላህ። እነዚህ ሰዎች ይህንን የቁርአን ቃል ጥሰው በድፍረት ነው ይህን እንግዲህ የፈጸሙት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁህ አቡነ ማትያስ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ርእሰ ሊቃነ ጳጳሳት ብጹእ ካርዲናል ብርሃነ ኢየሱስ ሱራፌል የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የሥራ አመራር ቦርድ ሰብሳቢ መጋቢ ዘሪሁን ደጎ እንዲሁም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ መሐመድ አሚን ጀማል የምሽቱ እንግዶቻችን ናቸው። የራዲዮ መጽሔት ዛሬ ሙሉ ዝግጅቱን ለዚህ ዓብይ ጉዳይ አውሎታል። የተወደዳችሁ የራዲዮ መጽሔት ታዳሚዎች ጤና ስትልን እንደምን አመሻችሁ? እንደምን ሰነበታችሁ? ከዛሬ እሁድ ሚያዝያ 18 2007 ዓ ም የራዲዮ መጽሔት ልዩ ዝግጅት ጋር የፕሮግራማችንን አቀናባሪ ቴሌላይም ባክኒዘን የአሜሪካ ድምፅ ራዲዮ መጽሔት አዘጋጆች አሉላ ከበደና አዲሱ አበበነን አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት፣ እንደ ምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ከባድ ርዕደ ምድር ዛሬ የኔፖልን ካትማንዱ አካባቢ ሰብቋል። ይህ የሆነውም ዋናው የመሬት መንቀጥቀጥ ከ2200 በላይ ሰዎችን በገደልና ሕንፃዎችን ባፈራረሰ ማግሥት ነው። ከዩናይትድ ስቴትስና ሌሎች አገሮች የተላኩ የእርዳታ ስጪ ቡድኖች በሕይወት የተረፉትን ከየፍርስራሽ ውስር ፈልጎ ለማትረፍ በሚደረገው ጥረት ተሰማርተዋል። የዩናይትድ ስቴትስ የከርሰ ምድር ጥናት ማዕከል እንደሚለው የዛሬው 6.7 የመዘነው ርዕደ ምድር በትንሹ ከሌሎቹ 18 አነስተኞች ከባዱ ነው። ከባዱ ነውፅ የተሰማው ከኔፖል ዋና ከተማ ከካትማንዱ በስተ ምስራቅ 65 ኪሎ ሜትር ርቀት ላይ ቢሆንም በትክክል ያደረሰው ጉዳት ግን እስካሁን አልተገለጸም። 7.8 የመዘነውና ከካትማንዱ ሰሜን ምዕራብ 80 ኪሎ ሜትር ርቀት ላይ የደረሰው የመሬት ነውጥ ግን አብዛኛውን የከተማይቱን ታሪካዊ ማዕከል በብርቱ ጎድቷል ተብሏል። በየመን ዛሬም ውጊያው ተጋግሎ ቀጥሏል። በሳዑዲ አረቢያ የሚመራው የህብረቱ ጦር አውሮፕላኖች ዋና ከተማዋ ሰና አቅራቢያ በቤተ መንግስቱ ዙሪያ ያሉ የሁቲ አማጽያንን ጠንካራ ይዞታዎች ደብድበዋል። በደቡባዊቷ የወደብ ከተማ በኤደንም በየብስ ግጭቶች ደርሰዋል ተብሏል። ምንጮች በትንሹ አምስት ያህል የአየር ጥቃቶች ሰና አቅራቢያ የሚገኙ የጦር መሳሪያ ግምጃ ቤቶች ላይ መድረሳቸውን ገልጸዋል። ይበንዲ እንዳለ ሌላ የአየርና የባህር ኃይል እገዛ የተደረገለት እግረኛ ጦር ኤደን የሚገኙ ሁቲዎች ላይ ያነጣጠረ ጥቃት አድርሰዋል። ሸሽተው ሳዑዲ በሚገኙት በፕሬዚደንቱ አቤድ ራቦ ማንሱር ሃዲ ደጋፊዎችና በተቃዋሚዎቻቸው መካከልም የጎዳና ላይ ግጭቶች መካሄዳቸው ተነግሯል። በሪያድ የሚመራው የአየር ጥቃት ዘመቻ ከተከፈተ ዛሬ እሁድ ልክ ሁለተኛ ወሩ ነው። በሌላ ዜና የተባበሩት መንግስታት ድርጅት የሞሪቴኒያኑን ዲፕሎማት ኢስማኤል ኡልድ ሼክ አህመድን በየመን አዲሱ ልዩ መልእክተኛ አድርጎ ሾሟል። አዲሱ ተሿሚ የሰላሙን ንግግር በአዲስ ለማስጀመር በቅርበት የሚሰሩትም ከጸጥታው ጥበቃ ምክር ቤት አባላት ጋር ብቻ ይሆናል ተብሏል። በቶጎ የትላንቱን ፕሬዚደንታዊ ምርጫ ተከትሎ የድምፅ ቆጠራው እየተካሄደ ሲሆን በውጤቱም የወቅቱ ፕሬዚደንት ፎሬ ኛሲምቤ በስልጣን ላይ እንደሚቆዩ ይጠበቃል። ፕሬዚደንቱ የሚወዳደሩት ለሶስተኛ አምስት ዓመት የሥራ ጊዜ ሲሆን ይህም ቤተሰቦቻቸውን ለሃምሳ ዓመታት ግድም ስልጣን ላይ እንዲቆይ ያስችላቸዋል ተብሏል። ፎሬ እንደ አውሮፓ ዘመን አቆጣጠር በ2005 ስልጣን ላይ የወጡት የአባታቸውን ኛሲምቤ ኢያዴማን ህልፈት ተከትሎ እንደነበር ሲታወቅ ያዴማ ያችን የቀድሞዋን የፈረንሳይ ቅኝ የተገዥ ሀገር ለ38 ዓመታት አስተዳድረዋል። የተቃዋሚው ፓርቲ መሪ ዣን ፒር ፋብሬ በዚህ ምርጫ በሁለተኝነት ሊጨርሱ እንደሚችሉ ተገምቷል። በጠቅላላ ድምፁን ለመስጠት የወጣው ብቁ መራጭ 40 ከመቶ ይሆናል ሲሉ የምርጫ ታዛቢዎች ተናግረዋል። ቶጎ የምርጫውን ሂደት በሚቃወሙ ሰልፈኞች ላይ አመፃን አካሂዳለች ሲሉ የሰብዓዊ መብት ቡድኖች ይከሷታል። በመጨረሻም ተጠርጣሪ የቦኮ ሐራም ነውጠኞች ቻድ ሀይቅ ውስጥ በሚገኝ አንድ ደሴት ላይ ያለ የኒጀር የጦር ሰራዊት ካምፕ አጥቅተው በርካታ ወታደሮችን ገለዋል። የኒጀር ጦር ሰራዊት ምንጮች እንዳሉት የሞተር ጀልባ የሚጠቀሙ በብዙ መቶች የተቆጠሩ ታጣቂዎች ናቸው ትላንት ጠዋት በካራምጋ ደሴት ላይ ጥቃቱን ያደረሱት። የሰለባዎች ቁጥር በትክክል ምን ያህል እንደሆነ አልተገለጸም። አንድ ስማቸው ያልተጠቀሰ ባለሥልጣን ግን ጦር ሰራዊቱ ላይ ብዙ ጉዳት ሳይደርስ እንዳልቀረ መግለጻቸው ተሰምቷል። የኒጀር መከላከያ ሚኒስቴር ባወጣው መግለጫ ደሴቲቱን ከነውጠኞች ለማጥራት ከሸሪኮች ጋር ዘመቻ እየተካሄደ ነው ብሏል። ኒጀር፣ ቻድ፣ ካሜሩንና ናይጄሪያ የቻድ ሀይቅን የሚዋሰኑ ሲሆን፣ ሁሉም ደግሞ በቦኮ ሃራም ላይ በተከፈተው የህብረት ጦር ይሳተፋሉ። ዜናው አበቃ። ይቅር በሉን። ከእንግዳ ተቀባዩዋ አገር ከኢትዮጵያ ከናታችሁ እግር አጥቦ አልጋ አንጥፎ ከሚያሳድር ወገናችሁ በሃይማኖት ተቻችሎ በእምነት ተፈቃቅሮ ከተሠራው መንደራችሁ ከሚዋልበት ምድራችሁ ርቃችሁ ብትደርሱ ከሰው አገር ቀን ከሌሊት ተጉዛችሁ ውሃ ጥም፣ ንዳድ፣ ረሃብ፣ ሕመም፣ ናፍቆት አድክሟችሁ ተስፋ የሞላው ሰላማዊ ሕይወት ኑሮ ፈልጋችሁ እንደ ድሮ ቢሆንማ ይህ አልነበረም ውለታችሁ። ግን እኛስ እረኛስ መቼ ጠቀምናችሁ? በቸልታ ደንዝዘን በራስ መውደድ ተሸፋፍነን ለሰው በላ አረመኔ ለጨካኞች ሰጠናችሁ። ከፍቷችሁ ስትሰደዱ ስትሄዱ አገር ጥላችሁ ችግር ድህነት አባሮ በየበረሃው ሲያረግፋችሁ ዞር ብለን ሳናያችሁ ከቁጥር ሳንጽፋችሁ ኑሮውን የማሸነፊያ አማራጭ ተነፍጋችሁ ከሰፈር ከቀየው ስጠፉ የት ሄዱብን ያላልናችሁ። ባለ ጸጋ ሲንቃችሁ ጉልበተኛው ሲያጠቃችሁ ባለ ዘመን ተጠይፎ ባለ ሥልጣን ሲረግጣችሁ መቼ ታየን በደላችሁ? መች ተሰማን ጩኸታችሁ? ይቅርበሉን ወንድሞቼ ከእኛም አለ ብዙ ጥፋት። መች አሰብነው ይህን መዓት፣ መች ጠበቅነው ይህን ክፋት። እንባችንን ብናፈሰው ላንለውጠው ዕጣችሁን በሐዘን ብንቈራመድ ላንመልሰው ደማችሁን። እናንተስ አርፋችኋል ጸንታችሁ በማተባችሁ በሰማዕትነት ማዕረግ በአምላክ ፊት ተውባችሁ። እዘኑልን እንጂ ለእኛ በሕሊና ለቈሰል ነው በመከራ ሰቆቃችሁ ሕርቃናችንን ለቀረ ነው መደጋገፍ መተሳሰብ ደግነትን ላረከስ ነው የወገን ፍቅር ወግ ማዕረጉን ተረት ተረት ላደረግ ነው። ይቅር በሉን አጥፍተናል፣ ጥፍተናል፣ ስንቱን ንቀን ስንቱን ገፍተን የስንቱን ሕልም አምክነናል። አይዞሽ አይዞህ ማለት ተስኖን የስንቱን ቅስም አድቅቀናል። ቆም ብለን ጊዜ ወስደን ከማቃለል የሰው ችግር ከማዳመጥ የሰው ብዞት ሰው መሆንን አዳክመነው አጠነክርን ስደት ግዞት፣ ፍቅራችን ቀዘቀዘና ንፉግነት ነገሰና ረስተን ትተናችሁ የችግር ምንጭ ችግረኛ ሆኖ መኖር ቢከብዳችሁ ልማት እድገት ብልጽግና ትርጉም የለሽ ባዶ ወሬ ከንቱ ምኞት ሆኖባችሁ ራቃችሁ፣ ተለያችሁ ከምትወዷት አገራችሁ መከፋት ጉዳታችሁን እያየን እንዳላየን ባይተዋር እንዳረግናችሁ ስደታችሁ አለያየን። ይቅርበሉን ወንድሞቼ መቼ ታየን? ይህ ሰቆቃ መቻሰብ ነው ውጥናችሁ በጭቃኔ እንዳበቃ ቅርብ ሆናችኋልና ለፈጣሪ ላለም ጌታ እናንተም እሺ በሉን ከርሱም ይምጣልን ይቅርታ የዘወትር አድማጫችን ቴዎድሮስ አበበ ይቅር በሉን በሚል ርዕስ ባደረሰን ስነ ግጥም የዛሬ እሁድ ሚያዝያ 18 2007 ዓ ም ዝግጅታችንን ጀምረናል ቴዎድሮስ አበበን እናመሰግናለን ሃምለስ ዋንደር ቤት አልባ የጎዳናው መንገደኛ እንደ ማለት፣ የማሆይ ጸጌ ማርያም ገብሩን ያን ተወዳጅ ዜማ ነበር ያስቀደም ነው። ዛሬ ድምጽ ያላቸው ብዙ ዘፈኖች አይኖሩንም። በሙዚቃ መሳሪያ ብቻ የተቀነባበሩት ነው ከዛሬው ዝግጅት ጋር የሚሄድ ስዩም ኢኩን አምላክ እባላለሁኝ ታናሽ ወንድሜ ነው እያሱ ኢኩን አምላክ ወደ ሊቢያ ሲሄድ በዚህ በሱዳን ነው የሄደው ከሱዳን በአውሮፕላን ትሄዳላችሁ ተብለው ነበር እዛ ድረስ ሲሄዱ ከዛ በኋላ ግን ወደ ሊቢያ ይዘዋቸው ሄደው በመርከብ ነው የምትሄዱት አሏቸው ሱዳን ድረስ እያለ በስልክ አገኘው ነበር ሁለተኛ ወሩ ነው ወደ ሊቢያ ነገር ልነሳ ስለሆነ ብር ላክልኝ ብሎ ብር ልኬለታለሁኝ ፌስቡክ ላይ ነው ያየሁት ስሙ አልተጻፈም ያለ ጓደኛውም የእሱ መልክ በደንብ ይለያል። ንግግር የሚያደርገው የሚያርደው እሱ አጠገብ ስለነበረ ካሜራው እሱ ላይ ስላተኮረ የእሱ በደንብ ይታያል። አጠገቡ ተንበርክ ባልቻ በለጠ የሚባል አብሮት ከዚህ ሄደ። እሱም አንድ ላይ ነው እንደዚያ የሆኑት። አይናችን ያየው ነገር ስለሆነ ማጣራት የሚያስፈልገው ነገር አይደለም። ኤርሚያ ሰለማዮ ይባላል። እኔ አጎቴ ነው የሞተብኝ፣ ባልቻ በለጠ ይባላል። የእናቴ ወንድም ነው። አንደኛው ደግሞ አብሮ አደጉ እያሱ ይኩን አምላክ ይባላል። ጓደኛሞች ናቸው። የአንድ አካባቢ ከአዲስ አበባ ነው። ከሁለት ወር በፊት የተነሱት ከዚያ ኋላ ሱዳን ገቡ። ወር ከቆዩ በኋላ ነው ወደ ሊቢያ ሄዱት። ከዛም በኋላ ያው በ15 ቀኑ አሁን የምናየው አደጋል። እናቴ አባቴ በተሰበሰብንበት ትናንትና አንድ ሰዓት አካባቢ ፕሬስ ቲቪ ማሳየት በጀመረበት ሰዓት ላይ ቁጭ ብለን እናቴ የወንድሟን መርዶ፣ እኛ ደግሞ ያጎታችንን መርዶ በእንደዚህ አይነት መልኩ ቤተሰቡ በእንደዚህ አይነት መልኩ የተመለከተው የመጀመሪያው ቀና ብሎ የሚታየው ባልቻ በለጠ ይባላል። የአይስ መሪ የሆነው ጥቁር ልብስ የለበሰው ከሌላው በተለየ ሁኔታ ማለት የሚታየው ደግሞ እያሱ ይኩን አምላክ ይባላል። ጥቁር የለበሱትን በጥይት ሲደበድቧቸው ነው ሪሴንት የሆኑ ፒክቸሮች የሚያሳዩን እያሱ ይኩን አምላክን ደግሞ አንገቱን በመቅላት ሐዘኑ ከባድ ነበር። ሌሊቱ ሙሉ ስናለቅስ አደርን፣ ዋልን። ጽንፈኛው ቡድን አይሲስ በሊቢያ በንጹሐን ኢትዮጵያውያን ላይ በፈጸመው አሰቃቂ የግፍ ግድያ ልባቸው ካደማና አስደንጋጭም ድንገተኛ ሐዘን ካንገላታቸው የቤተሰብ አባላት የሁለቱን ድምፅ ነው የሰማ ነው በመግቢያችን ያስተዋወቅ ነው ውይይት ነው። ቀዳሚው አሰቃቂና አሳዛኝ የሚሉት ቃላት ሊገልጹት አቅም የላቸውም። የሚፈልጉትንና ከዚያ የሚያደርሳቸውን የሚያውቁ በሚመስላቸው በጥላቻና የሰው ባልሆነ የክፋት ምግባር የሚመሩ ጨካኞች በሊቢያ በንጹሐን ኢትዮጵያውያን ስደተኞች ላይ የተፈጸመው ድርጊት በእርግጥ በውል የሚታወቅ ነገር ቢኖር ለእርሱ የቆሙ የሚያስመስሉበት እምነት ከሚሰብከው ፍቅርና ርኅራሄ ይልቅ ቅንጣት ታክል የሰብአዊነት ሰው የመሆን ጠባይ የጎደላቸው በጭካኔና በጥላቻ የተሞሉ የሕይወት ባዶዎች መሆናቸው በቅርቡ ግብፃውያን ክርስቲያኖች ላይ እንደፈጸሙት ሁሉ ንጹሐኑን ኢትዮጵያውያን በአሰቃቂ መንገድ ቀልተው የገደሏቸው ጽንፈኛ ቡድን አይሲስ አባላት ድርጊት ለክፋት ሥራው ሰለባ ለሆኑት ብቻ ሳይሆን ሌሎች አያሌ ሺህ ኢትዮጵያውያን እጅግ በከፉ አደጋዎች ለታጠረው መንገድ ለስደት የሚያበቃቸውን ጨምሮ እንደ አገር በኢትዮጵያውያን ሁሉ ላይ የተቃጣው ይህ ክፋት ሥራ መንፈስ ያውካልና ለጉዳቱ ሰለባ የሆኑትን ወገኖች ቤተሰቦችና መላው ኅብረተሰብ የመንፈስ ስብራት ይጠገን ዘንድ ብርታትና ጊዜ ግድ ይላል።

ይህኛው ደግሞ በደቡብ አፍሪቃ የሆነው ነው። በነበሩበት የብረት ሳጥን ኮንቴይነር ውስጥ የተቃጠሉትን ኢትዮጵያውያን ያወሳበት በኢትዮጵያ የአራቱ ታላላቅ ቤተ እምነቶች መሪዎች ለተከታዮቻቸው የሚያደርጉትን ሁሉም እንደ የእምነቱ ይበጃል የሚሉትንና በየግላቸውም አስከፊውን ዜና የሰሙበትን ቅጽበት ይነግሩናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብጹእ አቡነ ማትያስ፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቀነ ጳጳስ ብጹእ ካርዲናል ብርሃነ ኢየሱስ ራፌል፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሥራ አመራር ቦርድ ሰብሳቢ መጋቢ ዘሪሁን ደጉ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ መሐመድ አሚን ጀማል የምሽቱ እንግዶቻችን ናቸው። ወቅታዊ ጉዳይ ነው። ለዚህ የተለየ ዝግጅት ምክንያት የሆነን ሁላችሁም እንደተከታተላችሁት በቅርቡ በሊቢያ ሶማሊያ በንጹህ ኢትዮጵያውያን ስደተኞች ላይ የደረሰውን በደል የዓለም መገናኛ ብዙኃንም እንዲሁ እየተቀባበሉ ያቀረቡት ነው። በጣም አሳዛኝ ምናልባትም የሰው ልጆች ጠባይ ባልሆነ መንገድ የደረሰ በደል ነው። በደቡብ አፍሪቃም በደቡብ አፍሪቃውያን ወንድሞቻቸው እስከ ሞት የሚያደርሱ ጉዳቶች ከፍተኛ ግፍና እንግልት መድረሱን እንደተከታተላችሁ እናምናለን። እንደ ሃይማኖት አባትነታችሁ በሀገር ደረጃ የደረሰውን ይህን አሳዛኝ ሁኔታ ከምትመረምሩበት እንነሳለን። በመንፈሳዊ መንገድ ወጣቶችን ለማበርታት ለማጽናትም የሚደረጉ ሀሳቦችን እንወስዳለን። እስኪ ቅድሚያውን ይሄን አሳዛኝ ዜና ስሰሙ ከነበረው ሁኔታ እንነሳ። መጀመሪያ እንግዲህ እንዳጠራራችን እድሉን ለርሶ ሰጥተናል፣ ለብጽ አባታችን። እሺ፣ አመሰግናለሁ። ሚያዝያ አስራ አንድ ቀን ሁለት ሺህ ሰባት አመተ ምህረት እሁድ እለት ከቀኑ አስር ሰአት ከሰአት በኋላ ነው እኔ የሰማሁት። ከዛን ጊዜ ጀምሮ በኢትዮጵያ ምድር ከባድ ሀዘን ነው የወረደው። ከባድ ሀዘን ተሰምቶናል። ያው እንግዲህ በየበኩላችን ልናደርግ የሚገባንን ነገር ሁሉ ስናደርግ ሰንብተናል። ብዙ መግለጫዎች ተላልፈዋል፣ ጸሎትም ተደርገዋል፣ ሰላማዊ ሰልፍም ተደርገዋል። እና ህዝቡ በጣም ነው የተቆጣው። እስካሁን ድረስ እያለቀሰ ነው ያለው። ልባችን ቆስለዋል፣ ደምተዋል። እና ከእግዚአብሔር ነው የምንጠይቀው መልሱን እንግዲህ መቼም እነዚህ ይህንን ችግር ያደረሱት ሰዎች ሰብአዊነት የሌላቸው እንደ መገለጫም የላቸውም፣ ከንጨራሹ እኛ መቼም እስካሁን ድረስ የክፋት ሁሉ ምሳሌ ሰይጣን ነው እንግዲህ ስንለው የኖር ነው እነዚህ ግን ከሰይጣንም የከፉ ናቸው ብለን ነው አሁን ያየ ነው። ምሳሌ የላቸውም፣ ሰብአዊነታቸውን ጥለዋል። እና ሰብአዊነታቸውን እንዲመልስላቸው በጸሎት ላይ ነው ያለ ነው። የሞቱባቸው ቤተሰቦችም እያጽናናን ነው ያለ ነው። እስከ ቤታቸው ድረስም ሂደናል። ጳጳሳት ሂደዋል የተገኙ ማለት ነው። እስካሁን ድረስ አራት ሰዎች ናቸው በአዲስ አበባ አካባቢ፣ በጭርቆስ አካባቢ የተገኙት። አብዛኛዎቹ አልተገኙም ቀረ። የኢትዮጵያ ወጣቶች ከዚህ ሁሉ ችግር ለመዳን በሀገራቸው እንዲኖሩ በሀገራቸው ሰርተው ተግተው ኑሯቸውን እንዲያሸልፉ እንዲያሸንፉ እንጂ ወደ እንደዚህ ዋስትና ወደ ሌለበት ሀገር ወይም ፈቃድ ሳያገኙ ዝም ብሎ በራስ መሄዱ ቢቀር ትርፈ እናገኛለን ብለው ህይወታቸውን ከሚያጠፉ በሀገራቸው ይኑሩ የሚል ነው። እኛም የምንሰብከው የምናስተምረው ይህንን ነው። ወደ ሀጂ እሄዳለሁ። ሀጂ መሐመድ አሚን ጀማል የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት። እሺ አመሰግናለሁ። ብስሚላህ ረህማን ራሂም አልሐምዱ ልላህ ረብ ልዓለሚን ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ አለይ ወሰለም ወሰልም ተስሊመን ከሲራ ዜናው እንደተሰማ እጅግ በጣም ድንጋጤ ነው የተሰማን። ለእኛ ለኢትዮጵያውያን በሙሉ ሀዘን ነው የፈጠረው። ይህንን ሁኔታ የተሰማንን ሀዘን ለመግለጽም በተለያየ አጋጣሚ ተጠቅመን ለመግለጽ ሞክረናል። በሚዲያዎችም በሌሎችም ይህንን የመጣውን ችግር የአሸባሪነት፣ የአክራርነት የመጨረሻ ውጤቱ እና መገለጫው መሆኑን ሕዝባችንም እንዲገነዘብ ደግሞ ሕዝቡም አውቆ ወደፊትም ሊከሰቱ ለሚችሉ ለእንደዚህ አይነት ጉዳዮች ጥንቃቄም እንዲያደርግ ጥሪዎችንም መልእክቶችንም እያስተላለፍ ነው ያለ ነው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ መሐመድ አሚን ጀማል። እናመሰግናለን። ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘካቶሊካውያን፣ እስኪ እርሶስ ይህን አሳዛኝ አሰቃቂ ዜና በሰሙበት ጊዜ የነበረውን ሁኔታ ይግለጡልን። አመሰግናለሁ። በመጀመሪያ ደረጃ እኔ ይህንን አሰቃቂ ዜና በሰማሁበት ጊዜ ያደረግኩት እንደ ማንኛውም ኢትዮጵያዊ ክርስቲያን በስማአብ ወወልድ መንፈስ ቅዱስ አህዶ አምላክ በማለት ራሴ በማተም ድንጋጤውን እንዲሁም ደግሞ እንዴት ይሄ ነገር ሊከሰት ቻለ የሚለውን ለመረዳት ነው እኔ ጥረት ያደረግኩት። ወደ እሁድ ማታ ላይ በሚነገርበት ጊዜ ነው የሰማሁትና እኛ እንግዲህ ያን ቀን ዳግማዊ ትንሣኤን አክብረን ገና የፋሲካ በዓል ውስጥ እንደነበር ነበርና በዛ ሁኔታ ሌሊቱንም መተኛት አልቻልንም እኛ፣ እንዲሁም ደግሞ ስብሰባም ነበረን የጳጳሳት ስብሰባ። በዚህ እንግዲህ ድንጋጤና ሀዘን ነው ይሄንን አሰቃቂ ግድያ ጭካኔ የተሞላበት ኢሰብአዊ የሆነ አረመናዊ የሆነ ግድያ የሰማ ነው። እነዚህ ወንድሞቻችን፣ ልጆቻችን፣ ኢትዮጵያውያን ክርስቲያኖች የሰማዕትነትን ማዕረግ በዳግም ትንሣኤ መቀበላቸው ልዩ ቢያደርገውም ድንጋጤው ለመላው ሀገሪቱ፣ ለመላው ሕዝብ፣ ለኢትዮጵያውያን በሙሉ ስለነበር እኛም በታላቅ ድንጋጤ ነው በነዚህ በአሸባሪዎች የደረሰውን ድርጊት የተቃወም ነው ያወገዛቸው ያወገዝ ነው። በዛ አይነት ነው። ምክንያቱም ትልቅ ሀዘን ነው በእኔም በሌሎቹም ላይ እያሳደረው። መልካም መጋቢ ዘሪሁን ደጉ፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የሥራ አመራር ቦርድ ሰብሳቢ፣ እርሶስ የእሁዱን አስደንጋጭ አሳዛኝ ዜና እንዴት ሰሙ? አመሰግናለሁ እግዚአብሔር ይስጥልኝ። እኔ ሁለት ለስራ ጉዳይ ከአዲስ አበባ ውጭ ባሌ አካባቢ ነበርኩኝ። በሙሉ ጊዜ የምሰራው የኢትዮጵያ ሃይማኖት ተቋማት ጉባኤ ይባላል። አሁን በመስመር ላይ ያሉት አባቶች በበላይነት የሚመሩት ተቋም ነው፣ ግን እኔ ጠቅላይ ጸሐፊ ሆኜ እዛም እሰራለሁ እና እዛ እያለሁ ከሰባቱም የሃይማኖት ተቋማት እየደወሉ እንዲህ እንዲህ አይነት ነገር ተከስቶ አልሰማህ ወይ ሲሉኝ በጣም ነው የደነገጥኩት። ከነሱ ነው የሰማሁት። እንደ ሰማሁኝ ከባሌ ወደ አዲስ አበባ ምሽቱን ነዳው፣ ሰኞ ጠዋት ቤት ገባሁ። እና ሳየው ከተነገረኝ እና ከሰማሁት በላይ ሆኖ ነው ያየሁት። እጅግ በጣም ነው የደነገጥኩት። ምስሉን ካየው ጀምሮ እስካሁን ድረስ በእውነት ለመናገር ልቤ በጣም ተሰብሮ መጽናናት እንኳን አልቻልኩም። በአይኔ እየሄደ በልቤ ውስጥ እያለ ፍጹም የልብ ስብራት ነው የገጠመን። ድንጋጤው የኔ እየጨመረ ነው። ሄደው ይሄ የሚመስለው ና ስሜቴ በጣም ተጎድቷል። ይሄ ሁኔታ ከፈጠረው የሀዘን ድባብ በምንም መልኩ አሳዛኝነቱን ማሳነስ የሚቻል ነገር የለውም። በቀላሉ መጽናናት አይቻል ይሆናል። ቅድም ጨረፍ ጨረፍ ያደረጋችሁትን ልናቆይ የፈለግነውን ሀሳብ ትንሽ ገፋ አድርጋችሁ ሂዱ። ብፁ አባታችን ከርሶ እንጀምር አሁንም የተሻለ ህይወትን ፈልጋለሁ በሚል እንዲህ ተስፋ አቶ ወደ ውጭ የሚኬድበት ውሃ ውስጥ እየወደቁ ወጣቶች የዕለት ዜና በሆነበት ግን ወደ ውጭ መውጣቱን አልተውም። ብዙዎች ብዙ ተቸግረው የሚያገኙት ያን የጠበቁትን ነገር እንዳልሆነም በየዕለቱ የምንዘግብበት ዜና ነው እና ምን ይላሉ? ቅድም የጀመሩትን ገፋ እንዲያደርጉ ነው። ከእምነቱ ተከታዮችም አስተሳሰብ ጋር አዛምደው ወጣቶቹ ምን ሊያዩ ይገባል? ጉዳዩ ስደት እንዳላማረ ቀደም ብለን የተገነዘብነው ነገር አለ። አንድ አገር ተሰደው የነበሩት ሁሉ በቅጽበት ተባረው የተመለሱበት ጊዜ ነበር። ንብረታቸው፣ ገንዘባቸው አሁኑ ህይወታቸው ላይ እየደረሰ ነገር አላየንም እንጂ በብዛት ወደ ሀገራቸው ተመልሰው ብዙ አመት የለፉበትን ንብረታቸውን ጥለው ክብራቸውን ጥለው እንደተመለሱ ይታወሳል። በዚያ መነሻነት እባካችሁ ምንም ቢሆን ምንም ሀገር ነው የሚሻለው እና ስደቱ ትርፍ የለውም። ካሁን ቀደም የመጡት እንደዚሁ ነው የተመለሱት እና አሁንም ባትሄዱ ይሻላል። በሀገራችሁ እንደምንም ለፍታ ወጥታችሁ ወርዳችሁ ለፍታችሁ፣ በሀገራችሁ ኑሯችሁን እንድታሸንፉ እያልን በየቤተ ክርስቲያናቱ እኔ አሁን በየጊዜው ነው የምናገረው ከአዲስ አበባ ውጭም በምንሄድበት ጊዜ ይህንን አስታውቄ አላውቅም እኔ ሀገራችሁ ኑሩ፣ ሀገራችሁን አልሙ፣ እናንተም አእምሯችሁን አልሙ እና ህይወትሽ ከሁሉም በፊት ህይወት ነው እና ህይወታችሁን አትርፉ እያልን ነው የምናስተምረው። ሰው አገኛለሁ ነው የሚለው እንግዲህ አገኛለሁ ማለቱ ደግሞ ያው ከሰው አይምሮ ምንጊዜም ቢሆን አይጠፋም። የተሻለ ነገር ለማግኘት ጥረት ያደርጋል። ነገር ግን ውጤት አልባ እየሆነ ግን እየታየ ነው ያለ። መልካም። በዚህ አኳያ ወደፊት ተጨማሪ ጥያቄም ይኖረናል እኑ በምንልበት ጊዜ አብሮ ያለውን ኃላፊነት ከአባቶች በተለይ መልስ እንዲሰጥበት እንጠይቃለን። ግን አሁን ቀደም ሲል ያነሳውን ጥያቄ ለሀጂ ላቅርብ። ሀጂ፣ እርስዎስ ለወጣቱ ያለውን ሁኔታ እንዴት ምን መደረግ አለበት? ምን ይላሉ እርስዎ በዚህ በስደት ጉዳይ ላይ ከዚህ በፊትም በተደጋጋሚ እኛ የሃይማኖት አባቶች አንድ ላይም ሆነን አንስተናል። የአሁኑ ብቻ አይደለም። ቅድም እናንተም እንደጠቀሳችሁት ጀልባዎች እየሰመጡ ባህር ውስጥ እየተበሉም የተጎዱ አሉ። በተለያዩ አረብ ሀገራት ላይም ከፎቅ ላይ የተወረወሩ የተለያየ ጉዳት የደረሰባቸው አሉ እና ይህንን አንስተን በተደጋጋሚ እያስተማር ነበር። አገር ውስጥ ሰርቶ ማደግ እንደሚቻል የሚያመላክቱ ተስፋ ሰጪ ነገሮች አሉ። ከትንሽ ነገር ጀምሮ ንግድ ሊሆን ሊሆን ይችላል፣ እርሻ ሊሆን ይችላል፣ የእንጨት ስራ ሊሆን ይችላል። በተለያዩ ነገሮች ከሞከሩ እዚሁ ራሳቸውን ሊችሉ ይችላሉ። በእርግጥ ሁሉ ነገር አልጋ ባልጋ ይሆናል ብሎ ባይታሰብም፣ የተወሰኑ በጣም ምቹ የሆኑ ነገሮች አሉ። አሁን ምንም ያልነበራቸው ልጆች በጋራ ተደራጅተው በንግድ ስራ ላይ ተሰማርተው በእርሻ ስራ ላይ ተሰማርተው ውጤት ያገኙ ልጆች አሉ እና ይህንን ምሳሌ ተከትለው እዚሁ ሀገራቸው ላይ የሚችሉትን ያህል እንዲሞክሩ ከዩኒቨርሲቲም ወጥተው የመንግስት ስራ ይጠብቁ የነበሩ ከዚህ በፊት አሁን ወደ ተሻለ የራሳቸውን ሰርተው ሌሎች ሰራተኞችንም ወደ መቅጠር፣ ወደ ማስተዳደር፣ ለሌሎችም የስራ እድል የመፍጠር አይነት ሙከራዎች በተለያዩ ጊዜዎች ሚዲያ ላይም እየታዩ ነው እና ይህንን አይነት ሁኔታ እንዲከተሉ ነው እንግዲህ እኛ እየመከርን ያለነው ከሚ ጥያቄ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሐጂ መሐመድ አሚን፣ ይህ አሳዛኝ ድርጊት የተፈጸመው ለእስልምና እንቆማለን፣ ለእስልምና እምነት ቀናኢ ነን በሚል ስም ነው። በእርግጥ ለእምነቱና ለተከታዮቹ ተብሎ የተደረገ አለመሆኑ ቢታወቅም በዚህ ስም ነውና የሚደረገው ምንድን ነው፣ በዚህ ረገድ መታየት አለበት የሚሉት፣ እንደተመለከቱት በእምነታቸው ተለይተው ተመርጠው ነው ይሄን አሳዛኝና አሰቃቂ ግፍ የተፈጸመባቸውና በተለይም ደግሞ ለእስልምና እምነት ተከታይ ኢትዮጵያውያን፣ እንዴት ነው ምእመኑ ማየት ማድረግ ያለባቸው ጉዳዮች ምንድን ናቸው? ይላሉ። ወጋችን አላበቃም አድማጮች ቆየት ብለን እንመለሳለን። ለመሆኑ እንዲህ ያለው የክፋት ምግባር ከምን መጣ? የከፋ አደጋ ከፊት ለፊት ተደቅኖስ ጠዋትም ማታም ስለዚሁ እየተወራ በአያሌ ሺዎች የሚቆጠረው ኢትዮጵያዊ ወጣት እንደ ምን መግረፉን ቀጠለ? ሁሉንም ከመሠረቱ በምክንያታዊነትና ተጨባጭ አማራጮችን በሚሻ መንፈስ በወጉ መመርመር የሚጋብዝ ደርዝ ያለው ወግ ሁኔታው ግድ ይላል። የግጭቶች አፈታት አዋቂና ከፍተኛ የምጣኔ ሀብት አዋቂም እናወያያለን። አድማጮች አሁን ፊታችንን ወደ አዲስ አበባ ወደ ንጉሴ አክሊሉ መስኮት ንጉሴ እንደምናመሸ እንደምናመሸ ንጉሴ እንዴት ከረማችሁ? እንዴት አመሻችሁ? ደህና ነኝ በጣም እግዚአብሔር ይመስገን። መቼም ሰሞኑን በደረሰው ሀዘን ሁሉም ኢትዮጵያዊ ነው ያዘ፣ ነው የሁሉም ሀዘን ነው። ሀዘኑ ከባድ ነው፣ በእውነቱ መሪር ነው፣ ጥልቅ ነው እና ሁላችንንም ነው እንደው እግዚአብሔር ያጥናን የምንባባለው እና እና የኔም ዝግጅት ዛሬ ያተኮረው ደቡብ አፍሪካ እና በሊቢያ በግፍ በተሰው ወጣት ሰማዕታት ላይ ይሆናል። አጠር ያለች ግጥም ነች ያለችኝ። የወንድ ልጅ እናት ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ ልጅሽን አሞራ እንጂ አይቀብረውም ዘመድ የተባለው ትንቢት ዛሬም ተፈጸመ። በሌላው ያየ ነው። በእኛም ተደገመ፣ የእያንዳንዳችን ቤት በሐዘን ጨለመ። አሁንስ የስደት መንስኤው ችግሩ ካልጠፋ፣ ለነገስ ምንድን ነው እኛ ያለን ተስፋ? ስለዚህ ጌታ ሆይ ዛሬም በጭንቀት ውስጥ ያሉትን ተመልከት፣ አሳልፈህ አትስጥ። አምላከ ነዳያን ወተስፋ ቅቡፃን ንእነ ሀቤከ ተማህጸነ። እናመሰግናለን ንጉሴ ይስጥልኝ። በኢትዮጵያ አራቱ ቤተ እምነት መሪዎች ጋራ ወደ ጀመርነው ውይይት እንመለሳለን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማትያስ፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የስራ አመራር ቦርድ ሰብሳቢ መጋቤ ዘሪሁን ደጉ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ መሐመድ አሚን ጀማል ናቸው። እና አሉላ፣ በአንተ ጥያቄ ነበርና ክፍል አንድን የቋጨ ነው ጥያቄህ። ተነስና እንቀጥላል። መልካም። ለሀጂ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ መሐመድ አሚን፣ ይህ አሳዛኝ ድርጊት የተፈጸመው ለእስልምና እንቆማለን ለእስልምና እምነት ቀና አይነን በሚል ስም ነው። በእርግጥ ለእምነቱና ለተከታዮቹ ተብሎ የተደረገ አለመሆኑ ቢታወቅም በዚህ ስም ነውና የሚደረገው ምንድን ነው? በዚህ ረገድ መታየት አለበት የሚሉት፣ እንደተመለከቱት በእምነታቸው ተለይተው ተመርጠው ነው ይሄን አሳዛኝና አሰቃቂ ግፍ የተፈጸመባቸውና በተለይም ደግሞ ለእስልምና እምነት ተከታይ ኢትዮጵያውያን እንዴት ነው ምእመኑ ማየት ማድረግ ያለባቸው ጉዳዮች ምንድን ናቸው? ይላሉ ሰዎቹ። የእስልምና ሃይማኖት ጠበቃ አድርገው ራሳቸውን ሰይመው የሚንቀሳቀሱ ቢሆንም ተግባራቸው ሲታይ በጭራሽ ከእስልምና ጋር የሚጻረርና የሚጋጭ ነው። በመጀመሪያ ደረጃ በእስላም ትልቁ ወንጀል ነፍስን ማጥፋት ነው። ነፍስን ያጠፋ ሰው ምሕረት የለውም አላህ ዘንድ። ከዛም በተረፈ ደግሞ አላህ በቁርአን አያ ወለቀዲከረምና በኒ አደመ ያለ ጊዜ የሰው ልጅን የአዳም ዘርን ፍጥረታት በሙሉ አላቅ ናቸው ከምንም ከፈጠርናቸው ፍጥረታት በሙሉ የተከበሩ ናቸው ብለው ነው ያለው አላህ። እነዚህ ሰዎች ይህንን የቁርአን ቃል ጥሰው በድፍረት ነው ይህን እንግዲያ የፈጸሙት። በሌላ ደረጃ ደግሞ ኢትዮጵያውያን መሆናቸው ሲታሰብ፣ ኢትዮጵያውያን እና ኢትዮጵያ ሀገራችን ለእስልምና ሃይማኖት ከባድ ባለ ውለታ ናት። የውለታ እንደምታውቁት መካ ላይ ነቢዩ ዓለይሂ ሰላቱ ወሰላም ቁረሾች ሃይማኖታቸውን እምነታቸውን በትክክል እንዳካሄዱ ጫና በፈጠሩባቸው ወቅት ከመዲና ቀጥሎ ሁለተኛውን ሂጅራ ሰሀቦቻቸውን ወደ ኢትዮጵያ ነው የላኩት። ኢትዮጵያ ሰው የማይበደልበት ሀገር፣ ፍትህ የምታገኙበት ሀገር ነውና ወደዛ ሂዱ ብሎ ሰሀቦችን በሁለት ግሩፕ ልከዋል። የመጡ ሰሃቦች ከለላ ተሰጥቷቸው ኢትዮጵያ ውስጥ በሰላም ይኖሩ ነበር። ከለላ ተሰጥቷቸው መኖር ብቻ ሳይሆን እምነታቸውንም በነጻነት ያራምዱ ነበር። ይሄ ትልቅ ውለታ ነው። ያንን ያደረጉት ኢትዮጵያ ውስጥ የነበሩ ክርስቲያኖች ናቸው። ይህንን አይነት ታላቅ ውለታ የዋሉት በዛን ወቅት ኢትዮጵያ ውስጥ የነበሩ ክርስቲያኖች ናቸው እና ለእስልምና ሃይማኖት ዛሬ ደረጃ ተስፋፍቶ ለዛሬ መብቃት ትልቅ የእነሱ አስተዋጽኦ አለበት። ከዚህም በመነሳት ነው ነቢያችን አለህ ሰላቱ ወሰላም በአደራ ቃላቸው ኢትዮጵያን አትንኳት ብለው ለመላው ዓለም ህዝብ መልእክት ያስተላልፉ። ኢትዮጵያን አትንኳት። ይህንን የጣሰ ድፍረት እና ንቀት በተሞላበት ለእምነታችን ያላቸውን ንቀትና ድፍረት ያሳየ ተግባር ነው የፈጸሙት እነዚህ ሰዎች። ስለዚህ በምንም መልኩ እነዚህ ሰዎች እስልምናን እንወክላለን ወይም ለእስልምና ነው የቆም ነው ብሉ በፍጹም በተቃራኒ አድርጎ ተግባራቸው ገልጸዋቸዋል። እና እስልምና ሃይማኖትን ይወክላሉ ተብሎ በምንም አይነት አይታሰቡም። እስልምና ሃይማኖት ለሰውን ህይወት ትልቅ ክብር አለው፣ ሀታ ለእንስሳትም ያዝናል። ሀታ አረማመዳችሁን ኢንሴክቶችን እንዳትገሉ ጥንቃቄ እያረጋችሁ ተራመዱ ነው እጽዋትንም ያለ አግባብ መቁረጥን መቀንጠስን፣ አበባን ማጥፋትን ይከለክላል። የሰው ህይወትን የመሰለ ታላቅ ክቡር ፍጡርን እንዲህ እንደ ዶሮ አንገት ቀንጥሶ በየቦታ መጣልን ቀርቶ ለእንስሳትና ለተክሎችም ትልቅ ክብር እንድንሰጥ ነው እስልምና ያዘዘን እና በምንም መልኩ ከሃይማኖቱ ጋር አይገናኝም። መልካም ሊቀ ጳጳሳት ብፁዕ ካርዲናል ብርሃነ ኢየሱስ ወደ እርስዎ ነው የምንመጣው። አሁን ለሀጂ ጥያቄ ያቀረብ ነው እንደ ተያያዥ ነገር በመሆኑ በተለይ እነዚህ ነፍሰ ገዳዮች በሃይማኖት ስም ስለሚንቀሳቀሱ በእናንተ በኩል ምን ጥረት ይደረጋል ወደፊት ለህዝቡ ይህንን ግንዛቤ ለማስጨበጥ እምነቱና እነዚህ ገዳዮች እንደማይገናኙ አስረግጠው ተናግረዋል ብፁዕ ካርዲናል ሊቀ ጳጳሳት ብርሃነ ኢየሱስ በእርሶ በኩልስ ለወጣቱ ምን ተስፋ መፈንጠቅ ይቻላል ቤተ ክርስቲያኖ የወጣቱን ተስፋ በሚመለከት ምን መፈንጠቅ ይቻላል በዚህ በኩል እንደሚታወቀው ስደት ወይም ከአንድ አገር ወደ ሌላ ሀገር መፍለስ አዲስ ነገር አይደለም በአለማችን ላይ እስራኤላውያን ህዝብ ሊሆኑ የቻሉት ወደ አፍሪካ ስደት መጥተው ከአፍሪካ ከተመለሱ በኋላ ነው። ጌታችን መድኃኒታችን የሱስ ክርስቶስ ራሱ በስደት ወደ አፍሪካ ከእናቱ ከመቤታችን ከቅድስት ድንግል ማርያም እንዲሁም ከጻድቁ ከቅዱስ ዮሴፍ ጋር በስደት ወደ ግብፅ መጥተው በኋላ ነው ወደ ሀገራቸው የተመለሱት። ሀጂም እንዳሉት እስልምናም ቢሆን የመጀመሪያ ተከታዮች ወደ ኢትዮጵያ መጥተው የእስልምናን ሃይማኖት እዚህ ያቋቋሙት በፍልሰትና በስደት ነው ማለት ይቻላል። ስለዚህ በአንድ በኩል ፍልሰትና ስደት ከድሮ ጀምሮ ህዝብ የሚያደርገው ስልጣኔውን፣ ሃይማኖቱን የሚያስፋፋበት መንገድ ነው። ኢትዮጵያም በአሁኑ ጊዜ ከበርካታ ጎረቤት ሀገሮች ስደተኞችን ተቀብላ የምታስተናግድ ሀገር ናት እና ይህች ሀገራችን ብዙ ሰዎችን የምታስተናግድ ዛሬ በራሷ ልጆች ላይ ደም ሲፈስ ለምንድን ነው ብለን አዝነን የወገኖቻችንን ሁኔታ በአሁኑ ጊዜ በታላቅ ሐዘን እየገለጽን ያለ ነው። በዚህ በስደት ሁኔታ ላይ በአሁኑ ጊዜ ለወጣቶችም ለሌሎችም መንገር የምንችለው በደላሎች በመታለል ወይም ደግሞ እውነተኛውን ሁኔታ ባለማወቅ ወደ አንድ ሀገር ሲሄዱ ነው ትልቁ ጉዳት። አረብ ሀገርም የተመለሱት ወገኖቻችንም የነገሩን እሱ ነው። በህጋዊ መንገድ መሄድ ይቻላል። የሁለቱም መንግስታት፣ የላኪውም የተቀባዩም መንግስታት ከለላ ካለ መሄድ ይቻላል። ግን በህገ ወጥ መንገድ ሰዎች ብዙ ጊዜ በገንዘቡ ብቻ ሳይሆን በየጠረፉን ባለፉ ቁጥር ሲጎዱ ነው የምናየው የሚከፍሉት ገንዘብ በጣም ኃይለኛ ነው። ከዛም አልፎ በገንዘብ ብቻ ሳይሆን የሚወሰነው የውስጥ የሰውነት ሆድቃ ሁሉ በማውጣት ያንን በመሸጥ የሰውን ልጅ እንደ ዕቃ በመቁጠር ይህን ያህል ገንዘብ ካላመጣህ እንዲህ እናደርግሃለን በማለት የሚደረገው በህገወጥ መንገድ በሚደረግ ጉዳይ ነው። ሌላው ግን እግዚአብሔር ይመስገን በአሁኑ ጊዜ በሀገራችን በኢትዮጵያ ትልቅ ንቅናቄ አለ። ይሄ ትልቅ ሀገር ነው ኢትዮጵያ፣ ህዝቡም ትልቅ ነው እና በአሁኑ ጊዜ በሚደረጉ መሰረታዊ ልማቶች ስራ ውስጥ በመሳተፍ ብዙ ነገሮችን መስራት ይቻላል። እርግጥ እንደ ውጪ ላይመች ይችላል። ግን ራስን አክብሮ ተከብሮ መኖር ይቻላል እና ለወጣቱም በሀገሩ ላይ ሊለወጥ እንዲሞክር ለማስተማር እንሞክራለን። በየትምህርት ቤቶቻችን በየቤተ ክርስቲያኑ የምናስተምረው ይሄንን ነው። ነገር ግን በዛ በኩል ያሉት ሰዎች ደግሞ እውነቱን አይነግሩንም። አሁን ለምሳሌ አሜሪካ ብንል አሜሪካም ገነት አይደለም፣ አውሮፓም ገነት አይደለም። እዛም ቢሆን ሰው ለፍቶ ጥሮ ግሮ ሶስት አራት ስራ ሰርቶ ነው የሚኖረው የሚል አሳብ አለና ይሄንንም ከኛ ይበልጥ እዛ ያሉ ቢያስተምሩ ወጣቱ እውነተኛ ሁኔታን ሊረዳ ይችላል የሚል ሀሳብ አለን። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የስራ አመራር ቦርድ ሰብሳቢ መጋቢ ዘሪሁን ደጉ፣ እርስዎም እስኪ ቀደም ብሎ በሌሎች በሶስቱ አባቶች እንደተገለጸ ሁሉ ይሄ ተስፋ ፍለጋ ወጣቶች ቁጥሩ እጅግ በገነነ ደረጃ በተለይ ደግሞ መንገድ ላይ የሚጠብቀው አደጋና እልቂት እየታወቀም ማስቆም ሳይሆን ሌላ ቁጥሩ የበዛ ወጣት በአብዛኛው ወጣት ነው የምናየው። በእርግጥ ልጆች የያዙ እናቶች የሆኑ ሁሉም ይታያሉ። እና እንዲህ አለ በሚያሳዝን ሁኔታ ከአደጋ ወደ አደጋ የሚሸጋገርበትን እጅግ የከፋ መንገድ አልፎም ተስፋ የተጣለበት ነገር የማይገኝበትን በአብዛኛው በዚህ ሁኔታ ውስጥ ለሚገባው ወጣት ምን ይላሉ? አመሰግናለሁ። እንግዲህ ይሄ የስደት ጉዳይ በጥንትም ያለ ነው። በመጽሐፍ ቅዱስ ዘመንም አለ፣ ብዙዎች እንደተሰደዱ ይታወቃል። ነገር ግን ሁል ጊዜ ስደት ምንድን ነው የሚለው ነገር አስቀድሞ መመለስ አለበት። የት ነው የሚሄደው? መቼም አንድ ሰው ሲሰደድ ወይ ሕይወት ለማትረፍ ወይ የተሻለ የኑሮ ፍለጋ ወይም ደግሞ ምንም ነገር የሌለው የሆነ ነገር ለማድረግ ነው። እና ለምሳሌ አሁን ከሀገራችን የሚሰደዱት ወጣቶቻችን በመጀመሪያ ደረጃ የት እንደሚሄዱ መንገድ ላይ ምን እንደሚገጥማቸው፣ ሄደውስ ደግሞ አሁን ካሉበት የተሻለ ነገር ለማግኘት ነው ወይ ደግሞ እሱን ያገኛሉ የሚለው ጥያቄ ውስጥ መግባት አለበት። ለዚህ በአሁኑ ይሄ በጣም ሁላችንን ያሳሰበ ነው። ወጣቶቻችን እነዚህን ነገሮች በማገናዘብ ሁኔታዎችን በማየት በመጀመሪያ፣ እኛ የወንጌላውያን ክርስቲያናት ህብረት ሁሌም በተለያየ መንገድ እንደምናስተምረው ወጣቱ በእርግጥ የሚሄድ ሁሉ ሀገሩን ጠልቶ ነው ማለት ባይቻልም ሀገር ውስጥ ያለውን እድል አሟጦ መጠቀም ከሁሉም ወጣት የሚጠበቅ ነው። የስራ ክቡርነትን ደግሞ በመገንዘብ የተሻለ ስራ ለማግኘት ካልሆነ ስራን አለመምረጥ ሁል ጊዜ መጽሐፍ ቅዱሳዊ ነው። ተግቶ መስራት አስፈላጊ ነው። ሌላም ሀገር ቢኬድ ያው ተለፍቶ ተደክሞ ነው። አንዳንዴ እሱም አይሳካም። አሁን ችግሩ ደግሞ እዛ ተሄዶም ስራው ጋር ከመድረስ በፊት እዛ እየደረሱም አይደለም፣ በየበረሃው እየቀሩ ነው አሁን ያየነው ኒያዝያ ስራ እንዲሆነውም ይሄ ነው። በአደገኛ ሁኔታ በጨካኞች እጅ ነው ልጆቻችን የወደቁትና ስለዚህ እኛ የምንለው በሀገር ውስጥ ሰርቶ መለወጥ፣ ሰርቶ ማደግ ይቻላል፣ የመጨረሻዋ ደቂቃ ድረስ እሱን ጥረት ማድረግ አስፈላጊ ነው የሚል ነው ያለን መልክ። መልካም። ምናልባት ይሄ አዲሱ ወደ ማጠቃለያውም ወደ ትልቁ ጥያቄ ይወስደናል። በተለያየ ቃላትም ቢሆን ሁላችሁም በአንድ መንፈስ አሁን ፓስተር ዘሪሁን ደጉ እንዳሉት አገር ውስጥ ያለውን እድል አሟጦ መጠቀም ብለዋል። በእርግጥ ተገቢም ነው። እነኚህ ወጣቶች ሌላ ተስፋ ከመፍጠራቸው በፊት በአገር ውስጥ ምን ያህል ጣሩ፣ የቱን ያህል ሞከሩ የሚለውን ለየራሳቸው እንዲጠይቁ ማሰቡ ተገቢ ይመስለኛል። ነገር ግን ሁሉም እኩል አይደለም። ና ይሄ እድል ያለው ያወጡት ብቻ ሳይሆን ያልወጡትም በአገር ውስጥ ከጆዳፍ የሆነ ኑሮ የሚገፉ ተሟልቶላቸው ያልቀናቸው፣ አደገኛ አደገኛም ቢሆን ከዛ አልፌ ሌላ ነገር በሞከር የተሻለ እድል አገኛለሁ የሚለውን ተስፋ ሰንቆ የሚወጡ ወጣቶች አሁን ባሉበት ሁኔታ ውስጥ ሆነ እንኳን ስናናገራቸው ዛሬ በሊቢያ ያሉ ወጣቶች ሞት ከፊታቸው እንደተደቀነ እያወቁ ከምመለስ እዚሁ በሞት ይሻለኛል የሚል መልስ እየሰጡን ነውና የእነሱንም ድምፅ አሳንሰን ማየት ስለማንችል እናንተ እንደ ሃይማኖት አባቶች ነው የምንጠይቃችሁ። የአስተዳደር ሰዎች አይደላችሁም፣ የፖለቲካ መሪዎች አይደላችሁም። ለፖለቲካ መሪዎች የምንጠይቀውን ጥያቄ አንጠይቅም። ነገር ግን ለምእመናኑ ቤተሰቦችም ያለችውን አንጡራ ሀብታቸውን ከቤት ከልጆቻቸው አፍ ነጥቀውም ጭምር ነው አሁን ወደ መካከለኛው ምስራቅ ሲልኳቸው ብዙ ገንዘብም ወጥቶ ነው የሚላኩት። ይህ ሲደረግ በእርግጥ እዛ ሁሉም ሰው እድል አለው ማለት ያስቸግራልና እድል ውስጥ በመፍጠሩ ላይ የሚመለከታቸው አካላት እድል እንዲፈጥሩ እናንተም እንደ ሃይማኖት ቤቶች ምን ያህል በየበኩላችሁ ውስጥ ታደርጋላችሁ ይሄ ጥያቄ ሳይነሳ ቢቀር ሙሉ አይሆንም ቃለ ምልልሳችንና በዛ መንፈስ ብትመልሱልን ደስ ይለናል እንደው እዛ ላይ ለመጨመር አባቶች አሉላ እንዳለው ብሞት ይሻለኛል የሚሉት ሰዎች እንዳሉ ሆኖ አሁንም ቅድም አሉላ እንዳለው ይሄ ለፖለቲካ ሰዎች የሚቀርብ ጥያቄ ነው። ነገር ግን እናንተ እንደ አባቶች አባቶች ደግሞ በሀገር ውስጥ ያለውን አስተዳደር በተመለከተም ይመክራሉ፣ እንደ አስፈላጊነቱ ይገስጻሉ። እና እነዚህ ወጣቶች አገር ውስጥ ሁኔታው ሳይሟላላቸው ሲቀር በየትምህርት ቤትም በየሰፈሩም እንደዚህ ወድቀው ሲገኙ እንደ ሃይማኖት መሪ ለሚመለከተው ክፍል አሳስቦ ወጣቶቹን ከችግር ማዳን እንኳ ባይቻል ጉዳያቸውን ለሚመለከተው ማቅረብም ኃላፊነት አለባችሁ። ከዚህም አኳያ እንድታወት ፈልግ በደራቤ ጥያቄ ያቀረብኩት ማንኛችሁም ልትጀምሩ ትችላላችሁ። ብቻ ማንነታችሁን ንገሩ ስትጀምሩ። ማን ይመልስ መጀመሪያ? እሺ። አመሰግናለሁ። እኔ ማለት የሚፈልገው የማይካድ ሀቅ አለ። በአሁኑ ሰዓት አጂ ነት አይደለም እና የቁጠባና የብድር አገልግሎት የሚሰጡ የተወሰኑ ድርጅቶች ተቋቁሞ በየቦታው ወጣቶቹን መዝግበው የማደራጀት፣ የመከታተል፣ የመደገፍ ስራዎች እንደሚሰሩ የተወሰኑ መረጃዎች አሉኝ። በዚህም ተጠቅሞ ለጥሩ ውጤት የበቁ ወጣቶችን አይተናል። ሲሸለሙም ሚዲያ ላይም ብዙ ጊዜ አይተናል። ይሄ ምንም የለም ጨልሟል፣ የሚል ተስፋን የሚያስቆርጥ የለም። በእርግጥ ሊቢያ ላይ የሆነው በአሁኑ ሰዓት ወደ ሀገሬ ከሚመለስ ቢሞት ይሻለኛል የሚሉት ወጣቶች ይህን የሚሉት አንዴ ወጥቻለሁ ባዶ እጄን ዝም ብዬ መለሳለሁ ከሚል አንጻር እንጂ ይመስለኛል፣ የሀገራቸውን ጠልተው ወይም ተማረው በዛ አይመስለኝም። እና ያንን መከተል ቢችሉ የሚል መልእክት ለማስተላለፍ ፈልጌ ነው። አመሰግናለሁ። በእናንተ በኩል ያለውን ኃላፊነት ከመወጣት ረገድ ሌሎቻችሁ ደግሞ እስቲ ጨምሩበት። ማንን እናስከትል? አሁን እስቲ አባታችን ሊቀ ጳጳሳት ብፁዕ አቡነ ካርዲናል ይጀምሩልን ይቀጥሉልን። እሺ፣ እንግዲያው በእውነቱ ይሄ ሁኔታ በጣም በጣም አንገብጋቢ ነው። አንገብጋቢም ስለሆነ ወጣቱን ማዳመጥ ያስፈልጋል ብዬ እገምታለሁ። ወጣቱን ማወያየት ማነጋገር ያስፈልጋል የሚያውቀውን እውቀትም እንዲሁም የማያውቀውንም ደግሞ ለማሳወቅም ይረዳልና ወጣቱን ማቅረብ ወጣቱን ማወያየት በእኛም በሃይማኖት መሪዎች በኩል ያስፈልጋል ብዬ ገምታለሁ። ምንም የማይካድ ሁኔታ በሀገራችን የድህነት ሁኔታ አለ። ይሄ ሁሉም የሚያውቀው ነው። ወጣቱም ያውቀዋል። ግን ከዚህ ከድህነት ሁኔታ ውስጥ ለመውጣት መንገዱ ምንድን ነው በሚባልበት ላይ ነው እንግዲህ። አንዳንዱ ቶሎ ከዛ ውስጥ ወጥቶ ራሱን ችሎ የራሱን ሁኔታ ማሻሻል ይፈልጋል። እንዲሁም በሚዲያ በምን በሚታየው ህይወት ያየውን ለማሟላት ይጥራል። ወጣቱ እንግዲህ ይሄንን ስለሚፈልግ ነው። ግን ይሄ ብሞት ይሻለኛል ወደ ሀገሬ ከምመለስ የሚለው ሁኔታ አንድ በሀገራችን ይሉኝታም አለ። ይሄ እንኳን በአሁኑ ወጣትና ከዚህ ቀደም በደርግም ጊዜ ይሁን በሌላም ጊዜ ወደ ሌላ አገር የሄዱ ሰዎች ለቤተሰቦቻቸው፣ ለሌላ እውነቱን ላለመናገር፣ ሁኔታን ላለማየት ብዙ ዓመት እንዲያውም ድምጻቸውን አጥፍተው የሚኖሩ ወገኖቻችን ብዙ ናቸው። እኔ አንተን ለማሳከብ ገንዘብ የለኝም ብሎ እንኳን ለመናገር ይሄ ችግር አለ እና። ይሉኝታ ይጎዳናል። በሌላ በኩል ወጣቱን ማደራጀትም ላይ ሃይማኖት ተቋማት ቢተባበሩ፣ እንዲሁም ደግሞ ሀቀኝነት ያለችውን ጥሪት ሳትባክን እንዲሰራ ቢደረግ እግዚአብሔር ትንሹን ስራ ሊባርክላቸው ይችላል። ዋናው የገንዘብ ብዛት ወይም የንብረት ብዛት አይደለም የሰው ልጅን ደስታ የሚሰጠው ዋናው በስራው መርካቱና የራሱን ህይወት እያሻሻለ ወንድም እህቱንም ለመርዳት ከቻለ ትልቅ ነገር ነው። ስራ አጥነትም አለ እሱ የታወቀ ነው። እና አሁን የዩኒቨርስቲ ተማሪ ሁሉ ጨርሶ ምን ብሎ ወደ ውጪ ሲሄድም ቅድም እንዳልኩት በህጋዊ መንገድ ቢኬድ ጥሩ ነው። አሁን ለምሳሌ ከፊሊፒን የሚባል ሀገር እኛ ብዙ ካቶሊካውያን ከዛ ሀገር በየሀገሩ ሲሄዱ እናያለን። እነሱ ምንድን ነው ተደራጅተው ነው የሚሄዱት። ስራቸው፣ ሙያቸው ይታወቃል። የሚሄዱበትም ሀገር፣ ደሞዛቸው ይታወቃል። ኤምባሲያቸውም ከለላ ይሰጣቸዋል። በሁለቱ መንግስታት መካከል ስምምነት ይደረጋል። እንዲህ አይነት ሲሆን ነው እንጂ ዝም ብሎ በስሜት ተነስቶ መሄድና የመጣው ይምጣ ማለቱ ተስፋ መቁረጥንም ያሳያል። ይሄ ደግሞ የእምነት ጉድለትም ነው። ተስፋ ከሌለ አይንጨፍኖ ወደ ባህር ውስጥ እንደ መግባት ነው እና ይሄ እንዳይሆን የማስተማር ኃላፊነት አለብን እላለሁ በእኛ በሃይማኖት መሪዎች በኩል። መልካም፣ እናመሰግናለን። እንግዶቻችን አቡነ ማትያስ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ፣ ሀጂ መሐመድ አሚን ጀማል የኢትዮጵያ እስልምና ጉዳዮች ምክር ቤት ጠቅላይ ፕሬዚዳንት፣ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘካቶሊካውያን፣ መጋቤ ዘሪሁን ደጉ የኢትዮጵያ ወንጌላዊት ቤተ ክርስቲያን ህብረት የስራ አመራር ቦርድ ሰብሳቢ፣ ሁላችሁንም በጣም እናመሰግናለን። እግዚአብሔር ይስጥልን፣ ስለተገኛችሁ፣ እግዚአብሔር ይባርካችሁ። አሜን፣ ይባርካችሁ እና አሜን። ለን አድማጮች አሁን ሰሞኑን ከደረሱንና በተለይ በሰሞነኛው አሳዛኝ አጋጣሚዎች ላይ ካተኮሩት ቁጥራቸው እጅግ የበዛ አስተያየቶቻችሁ ጥቂቱን እንስማ። አዲሱ በርከት ያሉ አስተያየቶች ናቸው የደረሱን። ሰሞኑንም በሌሎች ፕሮግራሞቻችን ስናስተናግድ ቆይተናል። ይበልጡን ግን ቀደም ብለህ በመግቢያው እንደጠቆምከው በሰሞንኛው አሳዛኝ እና አሰቃቂ ጉዳይ ላይ ያተኮሩ ናቸው። ስሜታቸውን፣ ሐዘናቸውን ብዙዎች ገልጸዋል። ታደሰ ንጋቱ የተባሉ አድማጫችን አንድ እውቅ ሰዋቢ አድርገው ጥቅስ ልከውልናል። ለዚህ ሁኔታ ተገቢ መሆኑን ያሳያል። በእንግሊዝኛ የተጻፈ ነው። አሜሪካዊውን የዋልት ዲዝኒን ጥቅስ ነው የሚያነሱት። የማይደረስበት የማይወጣ ተራራ የለም አሁን ያለውን ችግር ለመመርመር መንፈስን ልቦናን ከፈት አድርገን እኒህ የሚል ልዩ ምስጢር የሚባሉት በአራት የእንግሊዝኛ ሲ ፊደላት ይመሰላሉ ይላሉ። ዋልት ዲዝኒ የተናገሩት ነው። በአንዳንድ ነገሮች የተለየ ትኩረት አድርጎ መሳብ፣ በራስ መተማመን፣ ጠንካራ መንፈስ እና በትጋት መሞከር መጣር ናቸው ይላሉ። ከአራቱ ታዲያ በተለይቶ የሚወሰደው በዚህ ጥቅስ ውስጥ በራስ መተማመን ነው ይላሉ። ለአሁን የተሰበረ መንፈስ በሚሰማ በአዘን በምትዋጥ ጊዜ ይህንን እናልፋለን የተሻለውም ሁኔታ ይመጣል፣ ወደሚለው የሚወስዱ ይመስላል። ና አግባብ የሆነ ይመስለኛል። መልካም ነው አሉላ እንግዲህ አድማጮች፣ ባቀረበናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላቸው በመጽሐፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን ለምሽቱ ያል ነው በዚሁ ልንቋጭ ነው። ያገሬ ሰማይ አንተ አገሬ መሬት አ ከሰው አገር መሬት ክራር ሲደረደር በሰንኮ ሲመታ Yeah, it was good stuff. Yeah, it was good stuff. አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። ከባድ ርዕደ ምድር ዛሬ የኔፖልን ካትማንዶ አካባቢ ሰብቋል። ይህ የሆነውም ዋናው የመሬት መንቀጥቀጥ ከ2200 በላይ ሰዎችን በገደለና ሕንፃዎችን ባፈራረሰ ማግስት ነው። ከዩናይትድ ስቴትስና ሌሎች አገሮች የተላኩ የእርዳታ ሰጪ ቡድኖች በሕይወት የተረፉትን ከየፍርስራሹ ስር ፈልጎ ለማትረፍ በሚደረገው ጥረት ተሰማርተዋል። ምንጮች ዛሬ ማለዳ ለቪኦኤ እንደገለጹት ከካትማንዱ ሰሜን መቶ ሜትሮች ርቆ በሚገኘው የቲቤት ራስ ገዝ አስተዳደር ብዙ ሰዎች ሞተዋል፣ በንብረት ላይ ከባድ ውድመት ደርሷል። በየመን ዛሬም ውጊያው ተጋግሎ ቀጥሏል። በሳኡዲ አረቢያ የሚመራው የህብረቱ ጦር አውሮፕላኖች ዋና ከተማዋ ሳና አቅራቢያ በቤተ መንግስቱ ዙሪያ ያሉ የሁቲ አማጽያንን ጠንካራ ይዞታዎች ደብድበዋል። በደቡባዊቷ የወደብ ከተማ በአደንም በየብስ ግጭቶች ደርሰዋል ተብሏል። ምንጮች በትንሹ አምስት ያህል የአየር ጥቃቶች ሰና አቅራቢያ የሚገኙ የጦር መሳሪያ ግምጃ ቤቶች ላይ መድረሳቸውንም ገልጸዋል። በቶጎ የትላንቱን ፕሬዝደንታዊ ምርጫ ተከትሎ የድምፅ ቆጠራው እየተካሄደ ሲሆን በውጤቱም የወቅቱ ፕሬዝደንት ፎሬ ኛሴምቤ በስልጣን ላይ እንደሚቆዩ ይጠበቃል። ፕሬዝደንቱ የሚወዳደሩት ለሶስተኛ አምስት ዓመት ለሥራ ጊዜ ሲሆን ይህም በቤተሰባቸውን ለሃምሳ ዓመታት ግድም ስልጣን ላይ እንዲቆይ ያስችለዋል ተብሏል። ዜናውም አበቃ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ1922 25 ሜትር ባንዶች እንዲሁም በናይል ሰዓት በ1431 መካከለኛ ሞገድ የሚያሰማውን የአንድ ሰዓት ዝግጅቱን አሁን እዚህ ላይ አበቃ። ነገሰኞ ከምሽቱ አንድ ሰዓት ላይ በሚጀምረው ልዩ ፕሮግራምና እንዲሁም ከምሽቱ ሶስት ሰዓት በሚጀምረው መደበኛ ስርጭት መልሰን እስከምንገናኝ ከፕሮግራም አቀናባሪያችን ቴሌላይም ባክ ጋር የራዲዮ መጽሄት አዘጋጅና አቅራቢዎች እኔ አዲሱ አበበና አሉላ ከበደ ነን። በቀጣይ ፕሮግራማችን እንመለሳለን። የአሁኑን ግን በዚሁ ተሰናበትን። ሰላም፣ ደህና ደሩ።